የማህበራዊ መገናኛ ዘዴዎች ቅኝት። ባለፉት ቀናት መንግስት የት ገባ እያሉ ጥያቄ ሲያቀርቡ አልፎም ሲተቹ የነበሩ የማህበራዊ መገናኛ ዘዴ ተጠቃሚዎች የሰሜን ተራሮች ብሔራዊ ፓርክን ክፉኛ መጉዳቱ የተገለጸው እሳት በቁጥጥር ስር የመዋሉን ሰናይ ዜና ሲቀባበሉ ታይተዋል። ኢትዮጵያ ውስጥ ብቻ የሚገኙት ብርቅዬ እንስሳትን ህልውና እንደተፈታተነ በርካታ ቀናት ያስቆጠረው እሳት ከእስራኤል በመጡ ቤተ እስራኤላውያን ኢትዮጵያውያንና እስራኤላውያን ባልደረቦቻቸው እንዲሁም ከኬንያ በተውሶ በተገኘችው ሄሊኮፕተር እገዛ እሳቱ ሊጠፋ ፓርኩም ከውድመት ሊድን በመቻሉ ለብዙዎች እፎይታ ሆኗል። ኤልሞጌ ካሚል ሻማ የተባሉ በፌስቡክ ይገርማል፣ ይቺ ሀገር በአፍሪቃ ምርጥ የተባለ አየር መንገድ አላት። ሆኖም እንዲህ ባሉ የብሔራዊ ፓርኮች የእሳት አደጋዎችን ማጥፋት የሚያስችሉ ሄሊኮፕተሮች የሏትም። አዳጋሽ ተልዕኮ በማለት በእንግሊዘኛ ግርምታቸውን ሲገልጹ፣ የእሱነ ወልዴ ደግሞ የሀገር መኩሪያ እንዲሁም የኢኮኖሚ ምንጭ የሆኑ ቅርሶቻችን ጥብቅ ጥበቃ ሊደረግላቸው ይገባል በማለት አሳስበዋል። በዓለም ቅርስነት በተመዘገበው በሰሜን ተራሮች ብሔራዊ ፓርክም ሆነ በሌሎች የደን ቦታዎች በሰው ሰራሽ መንገድ የእሳት ቃጠሎ የሚያስነሱ ግለሰቦች ጉዳይ እየተጣራ ለሌሎችም አስተማሪ የሆነ እርምጃ ሊወሰድ እንደሚገባ ያሳሰቡም አሉ። ከእስራኤል መጥተው በእሳት ማጥፋቱ ለተባበሩ ባለሙያዎች የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ዋና ዳይሬክተር አቶ ኩመራ ዋቅጀራ ምስጋና ማቅረባቸውን ባለስልጣን መስሪያ ቤቱ በፎቶ አስደግፎ በፌስቡክ ያሰራጨው መረጃ ያመለክታል። በሰሜን ብሔራዊ ፓርክ ቃጠሎ አብሮ ሲጨስ የከረመው ኢትዮጵያዊ የማህበራዊ መገናኛ ብዙሀን ተጠቃሚ በፈረንሳዊዋ ፓሪስ ከተማ ማዕከል የሚገኘው ግንባታው ከመቶ ሰማኒያ ዓመታት በላይ እንደወሰደ የሚነገርለት ዝነኛው ኖትረዳም ካቴድራል ድንገት በእሳት መጋየቱን አስመልክቶም ቅርስ ወደመ በሚል ሐዘኑን ሲገልጽ ታይቷል። ከበርካቶች መካከል ፍሬህይወት ፌሬ የተባሉት የፌስቡክ ተጠቃሚ በጣም ያሳዝናል ገብቶ ላየው ሰው ሙሉ በሙሉ የተሰራው በድንጋይ ነው። የፈጣሪ ቁጣ ካልሆነ በቀር እንዲህ እንደ እንጨት ይነዳል ብሎ መገመት ከባድ ነው በማለት አግራሞታቸውን ገልጸዋል። የፈረንሳይን የጎቲክ ስነ ህንጻ የሚያሳየው ኖትረዳም በመጪዎቹ አምስት ዓመታት ዳግም ለማደስ ከበጎ አድራጊዎች እስከ ስድስት መቶ ሚሊዮን ዩሮ ቃል የተገባው ውሎ ሳያድር በፍጥነት ነበር። ገዢው የኢትዮጵያ ሕዝቦች አብዮታዊ ግንባር ኢህአዴግ በዚህ በያዝነው ሳምንት ነበር የሁለት ቀናት የምክር ቤት ስብሰባውን ያካሄደው። የምክር ቤቱን ጉባኤ በትኩረት በመከታተል ላይ መሆናቸውን ይገልጹ ከነበሩ የማህበራዊ መገናኛ ብዙሀን ተጠቃሚዎች ስብሰባው መጠናቀቁን የጠቆመው መግለጫ ይፋ እንደሆነ በደቂቃዎች ውስጥ ነበር አስተያየቶቻቸውን አከታትለው ማስነበብ የጀመሩት። ተስፋችን ሀይሌ በፌስቡክ በሰጡት አስተያየት ከለውጡ በኋላ ስንቱ ከቦታው ሲነሳ የኢህአዴግን መግለጫ የሚጽፈው ሰውዬ ብቻ እንዳለ መቀጠሉ ይቆጫል። ሌላው ቢቀር ፎርማቱን ቀሙት ብለዋል። ተስፋ አለም ደግሞ ከዚህ ስብሰባ ምንም ጠብቄ ስለማላቅ በመግለጫው ምንም ባለመባሉ ብዙም አልደነቀኝም። ሰዎቹ የአገሪቱን ስልጣን እንዴት እንደሚከፋፈሉ ብቻ የሚነጋገሩ እንጂ ስለ ሌላው ህዝብ ግድ የሌላቸው ስብስቦች ናቸው። አንድ ነገር ግን ማወቅ ያለባቸው ሚኒስትርም ለመሆን አገርና ህዝብ ያስፈልጋል። አክሱም ሳዶ በበኩላቸው በእንግሊዘኛ ጽሁፋቸው ይህን በጣም ጥሩ እንደሆነ መግለጫ ብቻ ነው የማነበው። አብዛኛው ተሳታፊዎችም ያመኑበትና የተቀበሉት ነው ብዬ አምናለሁ። ይህ እንዲህ ከሆነ ደግሞ መንግስት የህዝቡን ይሁንታ እያገኘ ወደፊት ይጓዛል ማለት ነው። የተቀመጡት እቅዶች አጣዳፊ በመሆናቸው በአስቸኳይ ተግባራዊ መሆን ይኖርባቸዋል ሲሉ አስተያየታቸውን በፌስቡክ አስነብበዋል። አለሙ ሀይሌም እንዲሁ በፌስቡክ ባጭሩ የማይተማመን ባልንጀራ በየወንዙ ይማማላል ሲሉ፣ አብዱ ሰይድ ደግሞ ከተለመደው ማደናገሪያና ማጭበርበሪያ ውጭ ጉባኤውን ችግር ፈቺ መፍትሄ አላየሁበትም። ችግር ሲፈጠር ህዝብ ለማደናገር ይጠቀሙበታል። የዚህ ድርጅት የተሰለቸና ያረጃ አካሄድ ነው በማለት አስተያየታቸውን ከዘለፋ ጋር አክለዋል። ለዊ ሀይሉ ጌታ ነህ ደግሞ መግለጫ አገር አያረጋጋም፣ የውጭ ምንዛሪ አያመጣም፣ ዳቦ አይገዛም ብለዋል። ጥላዬ አልማዜ ፊልም ደግሞ አለባብሰው ቢያርሱ በአረም ይመለሱ ነው ጉዳዩ ሲሉ በአጭር ምሳሌያዊ አነጋገር ሀሳባቸውን ቋጭተዋል። ሌላው የብዙዎችን ትኩረት የሳበው በትናንትናው ዕለት የሀገሪቱ ምክር ቤት ያጸደቀው የሶስት ሚኒስትሮች ሹመት ነው። የውጭ ጉዳይ ሚኒስትርነት ቦታው ያለ ተሿሚ ለሳምንታት በመቆየቱም የብዙዎች ትኩረትና ግምት ማን ሊሆን ነው የሚለው እንደነበር ታይቷል። በዚያው ልክ ምነው ዓመት ባልሞላ ጊዜ ሹምሽሩ ተደጋገመ ያሉም አልጠፉም። ያም ሆኖ ምክር ቤቱ የቀረቡለትን እጩ ሚኒስትሮች የማጽደቅ ሂደት በደቂቃዎች ውስጥ ማከናወኑን አስመልክቶ ሳይድ ዳውድ በፌስቡክ እኔን የሚገርመኝ ፓርላማ ወፍጮ ቤት እንኳን በደንብ ሳያበጥር የመጣለትን ሁሉ ወደ ቋት አያስገባም። ከተፈጠረ ጀምሮ ይህ አይዋጥልኝም ሲል ያልሰማሁት አንድ ወፍጮ ቤት ቢኖር ፓርላማ ነው። ተዘጋጅቶ የቀረበለትን ሁሉ በጭብጨባ እያዋዛ ግባበለው፣ ለተመራጮች ግን አንዲት ኢትዮጵያ የሚለው ዛር ሰፍሮባችሁ መልካም የስራና የሰላም ዘመን ያደርግላችሁ ቀኝ ቀኙ ንዱት ሲሉ አብነት ምትኩ ደግሞ በዚሁ በፌስቡክ ቀድሞ ኮ ከፓርላማው ስብሰባ ውጪ ሹመኞቹ እነሱ መሆናቸው ታውቆ፣ አጨብጭቦ ለማሳወቅ ሁለት ደቂቃ ይበቃ ነበር ተቀበል ተብሎ ለተዘፈነለት ምክር ቤት ብለዋል። አብዲ አባወልድ የሚል መጠሪያ ያላቸው የፌስቡክ ተጠቃሚ ደግሞ ጠቅላይ ሚኒስትሮች ለሹመት ያቀረቡትን ሁሉ አጨብጭቡ የሚቀበል ፓርላማ አባል ለአባል ነው እንዴ ድጋፍ የሚሰጠው? ኢንጂነር አይሻ የመከላከያ ሚኒስትር ሆነው ሲሾሙ ድጋፍ ይሰጣል፣ ሲሻሩም ድጋፍ ይሰጣል። የፓርላማ አባላትን የወከላቸው ጠቅላይ ሚኒስትሩ ነውን በማለት አስተያየታቸውም በጥያቄ አስፍረዋል። ተሿሚዎቹን በሚመለከት በትዊተር ከተጻፉ አስተያየቶች ዮሐንስ በርሄ ሁለቱም ባስተዳደሯቸው ክልሎች የሚያንጸባርቅ ሪከርድ የላቸውም ይህ ወደ ፌዴራል ስልጣን ሲመጡ እንዴት ሊለወጥ እንደሚችል አላቅም። አገሪቱ አዳዲስ ሀሳብና አዲስ ደም ያስፈልጋታል፣ ሲል ጋሻዎች ፈራው የመከላከያ ሚኒስትር ሰራዊቱን የማዘዝ ስልጣን አለው ከሆነስ፣ የጦር ኃይሎች ጠቅላይ አዛዥ ለምን አስፈለገ? ልዩነታቸውስ ምንድን ነው? በማለት ጠይቋል። ዳንኤል ብርሃኔ በትዊተር ደጓን እንዳርጋቸው የውጭ ጉዳይ ሚኒስተር፣ ለማ መገርሳ የመከላከያ ሚኒስተር፣ እየቀለድክ እንዳይሆን እየወደቀ ያለውን የአብይ አህመድ መንግስትን ለማዳን የመጨረሻ እርምጃ መሆኑ ነው ወይስ የመውጫ ስልት? ድግሱ ከማብቃቱ በፊት የመጨረሻው ቢራ የሚል አስተያየቱን አስፍሯል። እንዲሁም በትዊተር አቤል ዋበላም ምናልባት የለማ መገርሳ መከላከያ መሆን ሀገሪቱ ካለባት የጸጥታ ችግር አንጻር ጥሩ ሊሆን ይችላል። የገዱ ውጭ ጉዳይ ሚኒስትርነት ግን አልተዋጠልኝም። ባለሙያ ቢሾምበት መልካም ነበር። አብይ ራሱ እንደሚዘውረው ከወዲሁ መገመት ይቻላል ብሏል። አፈንዲ ሙተቂ በፌስቡክ ግራ የተጋቡ መሪዎች ግራ እያጋቡን ነው። ይሄ መንግስት ዛሬም የካቢኔ ሹምሽር አድርጓል። እንደዚህ ሲያደርግ ለአራተኛ ጊዜ መሆኑ ነው። ሹምሽር ሹምሽር ሹምሽር ሹምሽር፣ እጅግ በጣም ያሳዝናል። ቀደም ብለን እንደገለጽ ነው ለዚህ መንግስት እውቅና የሰጠ ነው እንደ ሽግግር ጊዜ መንግስት እንዲያገለግለን ነው። ታዲያ በሽግግር ጊዜ የሚሰራው ሹምሽር ብቻ ነው እንዴ? በማለት ረዘም ያለ ዝርዝር አስተያየቱን አስፍሯል። በዶቼ ቨለ ዲ ደብልዩ ዋትሳፕ ከደረሱን አስተያየቶች ውስጥ ደግሞ የማይታመን ሹመት ነው ምንድን ነው ኦሮሞ ተሰበሰበ፣ አብይ ከበፊቶቹ መማር አልቻለም ሲል፣ ሌላኛው መልካም የስራ ዘመን ይሁንላችሁ፣ ሀገራችንም ሰላም ይብዛላት። ይላል አድማጮች፣ ለዕለቱ ያልነው የማህበራዊ መገናኛ ዘዴዎች ጥንቅር አበቃ።